The voice of America. የዩናይትድ ስቴትስ ቀዳሚት እመቤት ሜላንያ ትራምፕን ጨምሮ በፕሬዚደንቱ ዙሪያ የነበሩ አንዳንድ ሰዎች ለኮሮና ቫይረስ መጋለጣቸው ከተነገረ ካለፈው ሳምንት ጀምሮ የድፍን አሜሪካና የዓለምም ትኩረት በፕሬዚደንት ዶናልድ ትራምፕ ጤንነት ላይ አርፏል። ፕሬዚደንቱ የኮቪድ አስራ ዘጠኝ ሕክምና ክትትላቸውን ዛሬም ቀጥለዋል። አንዱ ጥያቄ የፕሬዝደንቱ ጤንነት ከአንድ ወር ያነሰ ጊዜ በቀረው እና ለዋይት ሃውስ በሚደረገው ግብ ግብ ላይ የሚኖረው ተጽዕኖ ምን ይሆናል የሚል ነው። ሪፖርተራችን ሚሼል ኮይን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ለኮቪድ-19 በመጋለጣቸው ለህመም የተዳረጉት ፕሬዝደንት ትራምፕ የጤንነት ሁኔታቸው አነጋጋሪ ሆነዋል። ፕሬዝደንቱ በምን ሁኔታ ላይ እንዳሉ፣ የጤንነታቸው ሁኔታ በመጪው የህዳሩ ምርጫ ምን ሊፈጥር እንደሚችል ብዙ ያልታወቁ ነገሮች መኖራቸው እየተነገረ ነው። በጆን ሆፕኪንስ ሪፖርት መሰረት እስካሁን በመላው ዓለም 35 ሚሊዮን የሚደርሱ ሰዎች ለቫይረሱ ተጋልጠዋል። ባለፈው ቅዳሜ ካሉበት ሆስፒታል ሆነው የቪዲዮ መልዕክት የሰደዱት ፕሬዝደንት ትራምፕ ራሳቸውን በቫይረሱ የተጠቁና ሌሎችን ሰዎችን ለመርዳት እንደተሰማራ ሰው አድርገው አያይዘው ተናግረዋል። ይህ አጋጣሚ ተፈጥሯል፣ ደግሞም በዓለም ላይ ባሉ ሚሊየን ሰዎች ላይ የደረሰ ነገር ነው። እኔም ለእነሱ እየታገልኩ ነው። በዩናይትድ ስቴትስ ውስጥ ብቻ አይደለም፣ በዓለም ላይ ላሉት ሁሉ እየታገልኩላቸው ነው። ይህን የኮሮና ቫይረስ ወይም እንደፈለጋችሁ አድርጋችሁ ጥሩት፣ ብቻ እናሸንፈዋለን፣ በደንብ አድርገን እናሸንፈዋለን። ባለፈው እሁድ የፕሬዝደንቱ ዶክተር ስቴሮይድ ዴክሳሜታዞን የተባለውን መድኃኒት የሰጧቸው ሲሆን ምናልባትም ዛሬ ሰኞ ወደ ዋይት ሃውስ እንደሚመለሱ ተናግረዋል። የፕሬዝደንቱ የጤንነት ችግር የመጣው እሳቸውና ተፎካካሪያቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ወደ መጨረሻዎቹ አራቱ የምርጫ ዘመቻዎቻቸው ሳምንት ምዕራፍ ላይ እንዳሉ ነው። ትራምፕ ለኮሮና ቫይረስ ተጋልጠው ሆስፒታል በመግባታቸው ጆ ባይደን በምርጫ ዘመቻቸው ላይ ትራምፕ የሚያጥላሉ ማስታወቂያዎችን ለጊዜው ማቆማቸውን ገልጸዋል። በምክትል ፕሬዚደንት ማይክ ፔንስ እና በጆ ባይደን አጋር በሴኔተር ካማላ ሃሪስ መካከል ከነገ በስቲያ ረቡዕ ይካሄዳል የተባለው የምርጫ ክርክር ግን አሁንም እንዳለ ነው። ጥያቄው በቀሪው የምርጫ ሳምንታት ከፕሬዝደንቱ የጤንነት ሁኔታ ጋር እንዴት አድርጎ ይቀጥላል የሚለው ነው የትራምፕ መታመም ለባይደን የምርጫ ዘመቻ ሁለት አቅጣጫዎችን እንዲከተሉ አስገድዷቸዋል። አንደኛው በትራምፕ መታመም የተሰማቸውን አዘኔታ እንዲገልጹ ሲሆን፣ በሌላ በኩል ደግሞ ባይደን የተሻለ አመራር ሊሰጡ እንደሚችሉ ማሳየት ነው። የጆ ባይደን የምረጡኝ ዘመቻ ምክትል ስራ አስኪያጅ ኬት ቤድንግፊልድ እንዲህ ይላሉ። This is not a question of politics. This is a question of, of the President of the United States getting back to full health as soon as possible. And I think for our campaign, as I say. <laughs> ጆ ባይደን ስላላቸው የተካበተ ልምድ ሀገሪቱን ወደ አንድነት ለማምጣት ብቃታቸው፣ የጋራ ስምምነት ፈጥሮ ነገሮችን ወደፊት ማንቀሳቀስ ስለመቻል ችሎታቸው የምርጫ ዘመቻችን የሚያተኩርበት ይሆናል። ጄሰን ሚለር የትራምፕ የምረጡኝ ዘመቻ ከፍተኛ አማካሪ ናቸው። ፕሬዝደንት ትራምፕ በርካታ ጥንቃቄዎችን የወሰዱ ሲሆን ቫይረሱንም እየተፋለሙ አመራር መስጠት የሚችሉ ሰው መሆናቸውን አሳይተዋል በማለት እንዲህ ይላሉ። But also, we've seen with uh, with Joe Biden. I mean, we can't all just stay in our basement for the rest of our lives. We have to get out there. Look at the Joe Biden in that. You know, but me the catching in this building, covered catching with the big on the government. We don't want that. you And the government is going to be there. What ይህም ቫይረስ ድል መንሳት አለብን። ለትራምፕ ምናልባት ይህ አጋጣሚ ማንን መምረጥ እንዳለባቸው ላልወሰኑ ሰዎች ጥሩ አጋጣሚ ሊሆን ይችላል የሚሉም አሉ። እነዚህ መራጮች በሚቀጥለው ምርጫ ወሳኝ ሊሆኑ ይችላሉ የሚሉት የሪፐብሊካን ስትራቴጂስት አሊስ ስቱዋርት እንዲህ ይላሉ። He needs to ማንን እንደሚመርጡ ያልወሰኑትን ማሳመን ይኖርባቸዋል። የወረርሽኙንም አደገኛነት በሚገባ በመገንዘብ በአዘኔታና በሚራራ ልብ ስሜትን መግለጽ ያስፈልጋል። የወረርሽኙ ሁኔታ ማንን መምረጥ እንዳለባቸው በመወላወል ላይ ባሉ ሰዎች ጭንቅላት ውስጥ ገና ረጅም ጊዜ ይቆያል። በእርግጠኝነት የሚታወቅ አንድ ነገር ቢኖር ዋይት ሃውስን ለመያዝ ከወዲሁ እጅግ የተካረረ ውጥረት በተሞላበት ሁኔታ ውስጥ መጪው ምን ሊሆን እንደሚችል በእርግጠኝነት መገመት የማይቻል መሆኑ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።